በሃይማኖታዊና ህዝባዊ በዓላት ላይ የሽብር ጥቃት ለመፈጸም የተዘጋጀ የጦር መሳሪያና በድርጊቱ የተጠረጠሩ ግለሰቦች በቁጥጥር ስር ዋሉ። በድርጊቱ የተጠረጠሩት ግለሰቦች ከነ መሳሪያቸው የተያያዙት ደቡብ ወሎ ዞን ሀይቅ ከተማ ላይ ነው ተብሏል። የብሔራዊ መረጃና ደህንነት አገልግሎት የሰጠውን መረጃ ጠቅሰው የአገር ውስጥ መገናኛ ብዙሃን ባስተላለፉት ዘገባ ተጠርጣሪው መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል ብለዋል። የወሎ ዘጋቢያችን መስፍን አራጌ ተጨማሪ አለው። የሀይቅ ከተማ አስተዳደር ከንቲባ ከበደ ካሳ ለአሜሪካ ድምጽ ሬዲዮ እንዳስረዱት ለሽብር ጥቃት ሊውል ነበር የተባለው መሳሪያና መሳሪያውን ሲያጓጉዙ የነበሩ ግለሰቦች ባለፈው መስከረም አስራ ስድስት ነበር በቁጥጥር ስር የዋሉት። ቅዳሜ ቀን ከቀኑ ስድስት ሰዓት ተኩል አካባቢ ነበር በጸጥታ ኃይላችን እና በህብረተሰባችን በደረሰው ጥቆማ ከፍተኛ ክትትል ሲደረግ ቆይቶ ከተማችን ላይ የተያዘበት ሰዓት ወደ አስር ክላሽንኮፍ መሳሪያና ሁለት መቶ ሰማኒያ ጥይት የሚሆን በመያዝ ቻለበት ሁኔታ ነው ያለው። ከእንቲባው ከንቲባው የተደራጀና በጥንቃቄ የተመራ የመረጃ ለውጥ መኖሩ የጦር መሳሪያው ለታቀደለት ዓላማ ሳይውል ተይዟል ብለዋል። መነሻው ከመቀሌ ሆኖ ወደ ባቲ የሚያልፍበት ሁኔታ ነበር የነበረው። መስከረም ወር አካባቢ ላይ ከፍተኛ የሆነ የህዝብ በዓላት የሚደረግበት ሁኔታ ነው ያለው። ያው መነሻውን ከዛ አድርጎ የሀገር ለማተራመስም ጭምር የሚሰሩ ሀይሎች በኢሬቻ በዓል ላይ የሚፈጠር የወንጀል ድርጊት እንደሚውል ነው የደረስንበት። ስለዚህ መረጃ ሰዎች የጥቆማ ተሰጥቶ ስለነበረ ኃይላችን በደረሰው የጠቆማ መሰረት የጫነውን ተሽከርካሪ ሲከታተል ቆይቶ ያው ደብቆ ለማሳለፍ የተደረገ ጥረት ነበረ። በነበረው በጥንቃቄ የመፈተሽ ሁኔታ ሕገ ወጥ የጦር መሳሪያው ቀጥታ ሲመጣ ኬላ ተሰርቶ ነው የተያዘው። መኪናው ከዛ በኋላ የጫነው አካል አንድ የጦር መሳሪያው ለሽብር ጥቃት የሚውለውን መሳሪያ አዘዋሪ አካል አንድ፣ ተሽከርካሪና አንድ ሹፌር ወደ አሁኑ በቁጥጥር ስር የዋሉበት ሁኔታ ነው ያለው። የደቡብ ወሎ ዞን ዋና አስተዳዳሪ ሰይድ መሐመድ በበኩላቸው ሙከራው የአማራንና የኦሮሞን ሕዝብ በማይመጥናቸው ግጭት ውስጥ ለማስገባት ለውጡን ለማደናቀፍ ሀይማኖታዊ ሃይማኖታዊና ህዝባዊ በዓላት በተረጋጋ መንፈስ እንዳይካሄዱ ለማድረግ የታቀደ ነበር ይላሉ። ከዚህ በፊትም በደቡብ ወሎ አካባቢ የተለያዩ ቅርጽና ስልት ይዘው እንዲህ አይነት ሙከራዎች መደረጋቸውን ያስታውሳሉ። አስተዳዳሪው በዞናችንም በተለያዩ ወረዳዎችን ጭምር የተለያየ መልክ ያላቸው ታልኮና አጀንዳ እያያዙ የሚገቡ ከኦነግ ሸኔ ጋር በመቀናጀት ከባቢውን ለማሰራመስ በሃይማኖትም ለማጋጨት አማራ እንደ ህዝብም ተረጋግቶ መሪዎችንም ጭምራቶ የተሟላ ልማትና የብሔራዊ መረጃና ደህንነት አገልግሎት የሽብር ጥቃቱ ሊፈጸም የነበረው በጥቂት የሕወሓት የጥፋት ቡድኖችና በኦነግ ሸኔ ህቡዕ ትብብር እንደነበር ለአገር ውስጥ መገናኛ ብዙኃን ባሰራጨው መረጃ ገልጸዋል። ተልዕኮ ተቀብሎ ሲያስተባብርና ሲመራ ነበር ያለውን ግለሰብ ከነ ግብረ አበሮቹ በቁጥጥር ስር መዋሉንም አመልክቷል። አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሌኛና አረብኛ ቋንቋን ይናገራል የተባለለትንና የሽብር ቡድኑን ሲመራ ነበር የተባለውን ተጠርጣሪ ከነ ግብረ አበሮቹ ለመያዝ የፌዴራልና ና ክልል ፖሊስ ኮሚሽኖች መከላከያ ሰራዊትና ህዝቡ በጋራ መስራታቸውን መግለጫ ያስረዳል። ፋና ብሮድካስቲንግ ኮርፖሬት ከብሔራዊ መረጃና ደህንነት አገልግሎት እንደደረሰው ገልጾ በአስተላልፈው ዘገባ ተጠርጣሪው ግለሰብ እንድሪስ እያሱ የጦር መሳሪያዎቹን ከትግራይ ጭኖ እንደመጣ አምኗል። ቀደመ ሰዓሰት የሰኔት ዲኤንኤ ቀጥታ ናኖ ትግራይ ወደ ትግራይ ክልል ጸጥታ ኃላፊ ቢሮ ጠዋት ሶስት ሰዓት ሄድኩ። መሳሪያው ተዘጋጅቷል፣ እንጭንላችኋለንም አሉኝ። እኔም እሺ አልኩ። ማታ ሶስት ሰዓት እንጭናለን አለኝ። ሶስት ሰዓት መጥተው የመኪናውን ቁልፍ ከልጁ ተቀበልልን አሉኝ። እኔም ቁልፉን ተቀብዬ ሰጠሁት። ከዛ ሄደው ጭነው መጡ። አስር ክላሽ እና አንድ ሺ ጥይቶች ይዘው መጡ። መኪና ላይ ሲጫን፣ መኪናው ከሶስት መቶ ጥይቶች ውጭ መሸከም አልቻለም። ሰባት መቶውን እዛው በመተው አስር ክላሽ እና ሁለት መቶ ሰማኒያ ጥይቶችን ጭነው ሰጡ። ክላሽ ቁደኔ ፊ ረሳሰ ቁመተ ቆፎ ደኔ ድፋ የሮ መኪና ትገልጭኑ ረሳሰ ድበሰ ዲመላይ ባቸው ትቴ ድበሰ ርባቸው መጥ ዲሰኒ I should put an EV. የአማራ ክልል የሰላምና የሕዝብ ደህንነት ጉዳዮች ቢሮ ምክትል ኃላፊ ኮማንደር መንገሻ አውራሪስ የኮንትሮባንድ ልውውጥ ይደረግባቸዋል የሚባሉ ቦታዎችን ጨምሮ ጥብቅ ክትትልና ቁጥጥር ይደረጋል ብለዋል። በተለይም እነዚህ ቁልፍ የሚባሉ እና መለስ የሚባሉ ዶሮዎች ተለይተዋል። በሁሉም ቦታዎች ላይ የዩኒት ፖሊሳችን አባላችን፣ መዋቅራችን የተጠናከረ ፍተሻ ነው ቀድ የሚገኘው በተለያዩ ቦታዎችን ህገ ወጥ የጦር መሳሪያ የሚያዝበት ሁኔታዎች ናቸው ያሉት። ይህ ደግሞ ትክክል አግባባችንና ና የቁጥጥር ቦታዎች ሁሉም ኃይላችንን በተጠንቀቅ ናውለድ የሚሰራበት ሁኔታ ያለው በዚህም ውፊት እየመጣ ነው። እንግዲህ የሚገኝ ህዝቡ የመረጃ ምንጭ በመሆን ለአካባቢው ሰላም መረጋገጥ የሚያደርገውን አስተዋጽኦ ያደነቁት ኮማንደር መንገሻ ይህ ተጠናክሮ እንዲቀጥል ጠይቀዋል። አጠቃላይ የሀገራችንን ሰላም ና ደህንነት ለመጠበቅ ብሎም የክልላችንንም ሰላሙን ለማረጋገጥ በታማቸችን እየሰራ ያለው ስራ ይገባለን የህዝቡ አጋርነት ከመቼውም ጊዜ በላይ በጣም ጥሩ ነው የወጣቱ አደረጃጀት በየትኛውም መልኩ ከጸጥታ መዋቅራችን ጋር ሆኖ እየሰራ ነው የሚገኘው ህዝብ ደግሞ ሰላምን ይፈልጋል ጸጥታን ይፈልጋል ይህ የሚሆነው ደግሞ አሁንም ተቀራርቦ የመስራት ተቀናጅቶ የመስራት ሁኔታ ይበልጥ እየጎለበት ነው እየጠናከረ ሄድ አለበት መድባችን ሰላምና ደህንነት ለማረጋገጥ ከህይወት መስዋዕትነት የሚደርስ ከአለማህዳነ ና የሰጠው ነው ይህን መተግበር ማረጋገጥ ይገባናል የህዝቡ ድጋፍ አሁን በተጀመረበት አግባብ መረጃ የመስጠት ባህላችን እየዳበረ ነው ይህም ተጠናክሮ መቀጠል አለበት መሳሪያዎቹን በባቲና ከረዩ በኩል በማሸጋገር ቢሾፍቱና አዲስ አበባ አስገብቶ በኢሬቻ በዓላት ላይ ትርምስ ለመፍጠር ታስቦ እንደነበር ይህ ብሔራዊ መረጃና ደህንነት አገልግሎት መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ገዳሴ በሌላ በኩል በጉዳዩ ላይ መልስ የሰጡን የህወሀት ማዕከላዊ ኮሚቴ አባል አቶ ነጋ ሰፋ ህወሀት የአገር ሰላምን በማረጋገጥ የሚታወቅና የፊት ለፊት ፖለቲካ የሚያራምድ ፓርቲ እንጂ በእንደዚህ አይነት የወረደ ተግባር እንደማይሳተፍ ይታወቃል ብለዋል። ይህ የቀረበው ክስ የፌዴራሉን መንግስት አቅም ማነስ የሚያሳይና የተስፋ መቁረጥ ድራማ ነው በማለት አጣጥለውታል። የመቀሌው ዘጋቢያችን ሙልጌታ ጽብሀ ዝርዝር ዘገባውን ያስደምጠናል። የኢሬቻ በዓል ለማወክና የሽብር ተግባር ለመፈጸም የተዘጋጁ ሰዎች ከነ ጦር መሳሪያቸው መያዙ የኢትዮጵያ የመረጃና ደህንነት አገልግሎት በትናንትናው ዕለት ገልጿል። እነዚህ የሽብር ተግባር ለመፈጸም የተዘጋጁ ኃይሎች በህወሀትና በኦነግ ሸኔ የሚደገፉ ናቸው በማለትም ገልጿል። በጉዳዩ ላይ መልስ የሰጡት የህወሀት ማዕከላዊ ኮሚቴው አባልና በህወሀት ጽህፈት ቤት የአደረጃጀት ኃላፊ አቶ ነጋ አሰፋም ህወሀት ሰላም እንዲሰፍን እየሰራ ላይ የነበረና አሁንም ክልሉ ሰላም ያደረገ ፓርቲ ነው በማለት ገልጸዋል። የሬቻ በዓልም የወንድሞቻችን በዓል ነው፣ የኛ በዓል ነው ብለን ነው የምናስበው። ይሄ በዓል በሰላም እንዲከበር ህዝቡ በሰላም ወጥቶ በሰላም እንዲገባ ነው የምንፈልገው። እኛ ወደዚህ የወረደ እንደዚህ አይነት ስራ ልንገባ አንችልም፣ እንደማንገባ እነሱ ያውቃሉ። ግን እነሱ ተስፋ የቆረጡበት የመጨረሻ ደረጃ ስላሉ በዚህ የተስፋ መቁረጥ ህዝቡን ለማደናገር አጀንዳን ለማስቀየር ህዝቡ በየአካባቢው እያነሳው ያለ የህጋዊ መንግስት አይደለም፣ ከዚህ በኋላ በአገሪቱ መንግስት የሚባል የለ ለዚህ አስከበራታችን መተዳደር አለበት፣ ናሽናል ዲያሎግ ተካሂዶ በጋራ መሰብሰብ አለብን የሚሉ በርካታ ጥያቄዎች፣ ለዛም ከዚህ ጥያቄ ጥሎ አጀንዳ ለማስቀየስ ሁሌ እንደሚያደርገው የሰራው ድራማ ነው። በአሁኑ ጊዜ የትግራይ ጸጥታና አስተዳደር ቢሮ የክልሉ ጸጥታና ደህንነት የሚጠብቅ ነው። በሚሰራው ስራም ከሌሎች የሀገሪቱ አካባቢዎች በተለየ መልኩም ትግራይ ሰላም እንድትሆን አድርጓል ብለዋል። ሌላው አካባቢም ሰላም እንዲሆን የሚፈልግ ቢሮ እንጂ በእንደዚህ ያለ ተግባር አይሳተፍም በማለትም አጣጥለውታል። ዝምድም የለውም በቃትም የለውም አቀምም የለውም። ስለሌለው ትልቅ ስራ ሊሰራ አይችልም ሀገሪቱ በየቀኑ ትላልቅ ጀነራሎች መስዋዕት የሚያጋጥምበት የህዳሴ ግድብ ኃላፊ ኢንጂነር ስመኘው በፀሐይ ጠራራ ስታዲየም ላይ የሚገደልበት የአማራ ክልል አመራሮች ቢሯቸው ላይ የሚገደልበት ሁኔታ ነው ያለው። አገር የሚጠበቅ አይደለም። አገር የሚጠበቅ ስላልሆነ በካት ስለሌለው ያለው አሁን እየሰራው ያለው በጅጅጋ ሁለት ቦምቡ ሲገባ ይዣለሁ 16 في <applause> من النوم من የኢትዮጵያ ሕዝብ ሊቀበለው አይችልም። የዓለም ሕዝብም አይሰማውም። የኢትዮጵያ ወቅታዊ ችግር በመረዳት የመከላከያ ሰራዊትና ዓለም አቀፍ ማህበረሰብ የበኩላቸው ድርሻ ሊወጡ ይገባል በማለትም አቶ ነጋ ገልጸዋል። የሀገሪቱ ችግር ለመፍታት አሁንም ሁሉንም ያሳተፈ ሀገር አቀፍ መድረክ ማዘጋጀት እንጂ እንደዚህ አይነት በሬ ወለደ መረጃ በማቅረብ አይደለም የሚፈታው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም